በዱር እንስሳት ላይ የሚፈጸመው ወንጀል በአሁኑ ጊዜ ሰላምና መረጋጋትን ከሚያውቁ የወንጀል ድርጊቶች ጭምር የተያያዘ እንደሆነ ተነገረ ይላል በመንደርደሪያው። ዛሬ በአፍሪካ ከሚወለዱ ወይም ከሚወጡ የዱር እንስሳት ቁጥር የሚገደሉት ቁጥር ከፍ ስለሚል አፍሪካ በመላ በዱር እንስሳት ደህንነት ቀውስ ላይ ትገኛለች ሲሉ አንድ የመስኩ ባለሙያ መናገራቸውን ጠቅሶ መለስካቸው አምሃ አፍሪካ ይህን ቀውስ ለመቅጣት ጠንካራ ሕጎችን እንድትደነገግና በስራ ላይ እንድታወል ማሳሰባቸውን ቀጥሎ ዘግቧል። የአፍሪካ የዱር እንስሳት ድርጅት አፍሪካን ዋይልድ ላይፍ ፋውንዴሽን ከኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ጋር በመተባበር ለሁለት ቀናት የሚቆይ አውደ ጥናት ዛሬ በአዲስ አበባ ኢንተርኮንቲኔንታል ሆቴል ከፍቷል። በሕግ አገባብ የዱር እንስሳትን ደህንነት ለማስጠበቅና የሚፈጸምባቸውን ግድያ ለማስቆም የሚረዳ ብቃትን የማስጨበጥ ዓላማ በያዘው በዚህ አውደ ጥናት ላይ የተገኙት የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዳውድ ሙሜ በተለይ ለቪኦኤ እንደገለጹት ዛሬ በዱር እንስሳት ላይ የሚፈጸመው ወንጀል በእንስሳቱ ላይ የተፈጸመ ተራ ወንጀል ብቻ ተደርጎ መታየት የለበትም ብለዋል። የዱር እንስሳት ላይ የሚፈጸመው ወንጀል ማለት በአሁኑ ጊዜ የዱር እንስሳቱን የመግደል ተራ ወንጀል ብቻ አይደለም። ከዚህ በስተጀርባ የሰላምና ጸጥታ አለመረጋጋትን የሚያስከትሉ ከህገወጥ የሰዎች ዝውውር፣ ከህገወጥ የገንዘብ ዝውውር፣ ከህገወጥ የጦር መሳሪያ ዝውውር፣ ከህገወጥ አደንዛዥ ዝውውር ጋር የተቀናጁ ብሎም ኢንቫይሮንመንታል ክራይም የተቀናጁ የሽብርተኝነት ወንጀሎች አካል ነው። በዚሁ አውደ ጥናት ላይ የተገኙት የአፍሪካ የዱር እንስሳት ድርጅት የዝርያዎች ጥበቃ ምክትል ፕሬዚዳንት ዶክተር ፊሊፕ ሙሩቲ ደግሞ በዱር እንስሳት ላይ የሚፈጸመው ወንጀል በአንድ ገጹ ብቻ መታየት እንደሌለበት ያሳስባሉ። የመጀመሪያው ወንጀል በእንስሳቱ ላይ የሚፈጸመው ግድያ ይሁን እንጂ እንስሳቱ የሚኖሩበትን አካባቢና እጽዋትም እነዚህ ወንጀለኞች ያሏቸው እንደሚያወድሙት ይጠቁማሉ። ይህ በአካባቢ ስነ ምህዳር ላይ የሚፈጸም ሌላ ወንጀል እንደሆነም ያስረዳሉ። በተለይም በአሁኑ ጊዜ ይህ ወንጀል በአፍሪካ ውስጥ አንድ ትልቅ ቀውስ እየፈጠረ ነው ይላሉ። አሁን ኢትዮጵያን ጨምሮ በመላው አፍሪካ የዱር እንስሳትን በተመለከተ በቀውስ ውስጥ እንገኛለን። ያ ማለት ካሉት ወይም ከሚወለዱት የዱር እንስሳት ቁጥር በበለጠ ይገደላሉ። ይህ ማለት ደግሞ በሚመጡት ጥቂት ዓመታት ውስጥ በኢትዮጵያ ዝሆንን የመሳሰሉ የዱር እንስሳት አይኖሩም ማለት ነው። በመላው የአፍሪካ አህጉር በዓመት እስከ 35 ሺህ የሚሆኑ ዝሆኖችን እንገድላለን። አህጉሩ 475000 የሚሆኑ ዝሆኖች አሉት። እንግዲህ ይህን ስታሰሉት በ10 እና 15 ዓመታት ውስጥ የዝሆን ዘር ከአፍሪካ ምድር ይጠፋል ማለት ነው። ይህን ቀውስ ለመቅታትና አቅጣጫውን ለማስቀየርም የመጀመሪያውን እርምጃ መውሰድ ያለባቸው አፍሪካውያን መሆን እንዳለባቸውም ፊሊፕ ሙሩቲ ያስገነዝባሉ። በመጀመሪያ ጉዳዩ የምር ትልቅ ቁም ነገር መሆኑን መገንዘብ አለብንም፣ ይላሉ። ቀደም ብዬ እንዳልኩት ይህንን ጉዳይ በተመለከተ አፍሪካውያን የምርና በጥልቀት ሊመለከቱት ይገባል። በመሸ በነጋ ቁጥር ቅርሳችንን እያጣን ነው፣ ቅርሳችንን እያጣን ነው እያልን መጮሁ ብቻ አይጠቅመንም። ጠንካራ ሕጎችን ማውጣት አለብን። ከዛም ሕጎቹን መተግበር አለብን። መንግስታቶቻችን ሊመሩን ይገባል። ከዛ በኋላ ድጋፍ ከአሜሪካና ከቻይና ከመሳሰሉ ሀገሮች መጠየቅ እንችላለን። ከቻይና ጋር መነጋገር አለብን፣ ምክንያቱም አብዛኛው ህገወጥ የዝሆን ጥርስ የሚሄደው እዛው ቻይና ነው። የኢትዮጵያው የዱር እንስሳት ልማትና ጥበቃ ባለስልጣን ዋና ዲሬክተር አቶ ዳውድ ሙሜም በተለይ በኢትዮጵያ ውስጥ ባሉ ብሔራዊ ፓርኮች የሚፈጸሙትን ወንጀሎች ይዘረዝራሉ። በተለይም በኦሞ ብሔራዊ ፓርክ ስለሚከናወነው ህገወጥ ድርጊት ይህም ብለው ነበር። በአሁኑ ጊዜ ቁጥር አንድ ወንጀል የሚፈጸምበት ኦሞ ብሔራዊ ፓርክ በደቡብ ብሔር ብሔረሰቦች እና ህዝቦች ብሔራዊ ክልላዊ መንግስት የሚገኘው በጣም በጣም በጣም የሚያማልል ሀብቱን ማንም ሄዶ ማየት ያለበት እንዲሁ አይቴ ብቻ በተስፋ የምትኖርበት የጥበቃ ቦታ ነው። ነገር ግን የዱር እንስሳቱ በግፍ ይገደላሉ። ስካውቶቻችን ዱር እንስሳቱን ለመታደግ ሲሉ ህይወታቸው ያልፋል። ይህ በአካባቢና በዱር እንስሳት ላይ የሚፈጸም ወንጀል በአንድ ሀገር ድንበር ተከልሎ የሚቀር ወይንም የሚካሄድ እንዳልሆነም ዶክተር ፊሊፕ ሙሩት ያስረዳሉ። በእሳቸው አባባል በኢትዮጵያ አዋሽ ብሔራዊ ፓርክ የዱር እንስሳትን የሚገለው ወይንም የሚያስገድለው ወንጀለኛ ኬንያ ወይም ታንዛኒያ ወይም ዚምባብዌ ካሉት አባሪዎቹ ጋር ነው የሚሠራው። ባለፉት አምስት ዓመታት እንዲህ ያሉ ወንጀለኞችን በቁጥጥር ስር ለማዋል በኢትዮጵያ ውስጥ የተከናወነውን ሥራ በተመለከተ ደግሞ አቶ ዳውድ ሙሜ እንዲህ ብለው ነበር። ላለፉት አምስት ዓመታት በህገወጥ ዱር እንስሳትና ውጤቶቻቸው ዝውውር ላይ በተደረገው የቁጥጥር ስራ የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን፣ በፌዴራል ፖሊስ፣ በአዲስ አበባ በገቢዎችና ጉምሩክ ባለስልጣን፣ በቦሌ ከስተም አውቶሪቲ እና ኢሚግሬሽን በጋራ በተደረገው ጥረት ከሰባት መቶ በላይ ህገወጥ የዱር እንስሳት ውጤት አዘዋዋሪዎችን በቦሌ ኢንተርናሽናል ኤርፖርት ብቻ ለህግ አቅርበናል ላለፉት አምስት ዓመታት ብቻ። በዚህ አውደ ጥናት ከኬንያና ከዛምቢያ ከመጡ ባለሙያዎች ሌላ በኢትዮጵያ በተለያየ የመንግስት አስተዳደራዊ እርከን የሚገኙ የፍትህ አካላት፣ የጉምሩክ ባለሙያዎች፣ የብሔራዊ ፓርክ ሠራተኞች ይሳተፋሉ ተሳታፊዎቹ ከአውደ ጥናቱ በኢትዮጵያ በዱር እንስሳት ላይ ስለሚፈጸሙ ወንጀሎች የተሻለ ግንዛቤ እንደሚያገኙ የኢትዮጵያን የዱር እንስሳት ህግ በይበልጥ እንደሚረዱና የተለያዩ የመንግሥት አካላት ይህን ችግር ለመቋቋም የሚያስችል የጋራ አሰራር ዘዴ ለመፍጠር እንደሚረዳቸው ይጠበቃል። መለስታቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ